ሶማሊያ ውስጥ ይከሰታል ተብሎ የተዘጋውን የብረታ ረሃብ ለማስወገድ ወደ አንድ ቢሊዮን የዩናይት ስቴትስ ዶላር በዛሬው የባንክ ምንዛሪም 22 ቢሊዮን 590 ሚሊዮን የኢትዮጵያ ብር እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ። ይሁን እንጂ ሶማሊያ አዲስ መንግስት እያዋቅረች በመሆኑ የእርዳታ አቅርቦቱ ለሙስናና ለመንግስት ጣልቃ ገብነት ሊጋለጥ ይችላል የሚል ስጋ ተፈጥሯል። ከሞቃዲሾ ጄሰን ፓትኪንስ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዘው አቅርበዋል። በዚህ ዓመት የተከሰተው ድርቅ ሶማሊያን እጅግ ወደ በረታ ረሃብ መልሶ ሊከታት እንደሚችል የተባበሩት መንግሥታት ድርጅት ትናንት አስጠንቅቋል። በመሆኑም ለያዝ ነው 2017 ዓ ም በአውሮፓ የዘመን አቆጣጠር ለሶማሊያ አፋጣኝ እርዳታ ለማድረስ 864 ሚሊዮን ዶላር እንደሚያስፈልግም ድርጅቱ አሳስቧል። የዛሬ 6 ዓመት በ2011 ዓ ም ማለት ነው ተከስቶ በነበረው ረሃብ በሀገሪቱ ውስጥ ከተስፋፋው ሁከትና ግጭቶች ጋር ተዳብሎ 250 ሺህ የሚሆን ሰው በረሃብ መርገፉንም የተባበሩት መንግሥታት ድርጅት አስታውሷል። ያኔ ለደረሰው ቸነፈር ማስወገጃ ተጠይቆ የነበረው እርዳታ ዘግይቶ የደረሰ የደረሰ ከመሆኑም በላይ የደረሰውም ቢሆን በታጠቁ ኃይሎች ሲዘረፍ እንደነበርና የሁከቱ ቡድን አልሻባብ ተቆጣጥሯቸው በነበሩ አካባቢዎች እንዳይደርስ መታገዱንም ድርጅቱ ገልጿል። ዘንድሮም ዝናብ በመቅረቱና በመንግስቱና በአልሻባብ ታጣቂዎች መካከልም ጦርነቱ በመቀጠሉ በብዙ የሶማሊያ አካባቢዎች ብዙ ሰው ለራብ እንደሚጋለጥ የመንግስታቱ ድርጅት ተንብዋል። እጅግ አጣዳፊ ለሆነ የምግብ እጥረት ይጋለጣሉ የተባሉ 320 ሺህ ሕፃናትን ጨምሮ ከህዝቡ 40 ከመቶ የሚሆነው ወይም አምስት ሚሊዮን ሶማሊያውያን እርዳታ እንደሚያስፈልጋቸው ድርጅቱ አስታውቋል። የምግብና የውሃ ዋጋ በእጅጉ እያሻቀበ በመምጣቱ ብዙ ሰው ከሶማሊያ ድንበር እያቋረጠው ወደ ኢትዮጵያ መሰደድ መጀመሩን በሶማሊያ የመንግስታቱ ድርጅት የሰብአዊ አቅርቦቶች አስተባባሪ ፒተር ዴክላርክ አመልክተዋል። አፋጣኝ እርምጃ ካልተወሰደ በስተቀር በ2011 ዓ ም የነበረው ሁኔታ እንደሚመለስ ግልጽ ሆኗል። ሶማሊያ አዲሱን መንግሥቷን እያዋቀረች ባለችበት ጊዜ ነው የአሁኑ የምግብ ቀውስ እያንዣበበ ያለው። ሰሞኑን ሥራ የጀመረው አዲሱ ፓርላማ በሚቀጥለው ሳምንት የሀገሪቱን ፕሬዚደንት ይሰይማል። በሶማሊያ የተባበሩት መንግሥታት ድርጅት ተጠሪ ማይክል ኪቲንግ እንዳሉት የአዲሱ መንግሥት ትልቁ መፈተኛ የሚሆነው ይህን በብርቱ ያሰጋ ቸነፈር ማስወገድ ነው። የመጪው መንግሥት ሕጋዊነት በአንዳንድ መልኩ የሚወሰነው ይህንን ችግር ለመጋፈጥ በሚወስዳቸው እርምጃዎችና ችግሩንም ለማስወገድ በሚያደርገው የመረባረብ መጠን ይሆናል። የሶማሊያ ፓርላማ በተባበሩት መንግሥታት ድርጅት የቀረበውን የዚህን ዓመት የአስቸኳይ ጊዜ እርዳታ እቅድ ሙሉ በሙሉ እንደሚደግፈው አፈ ጉባኤው ኦስማን ጃዋሪ ገልጸዋል። መንግስቱ ብሔራዊ የድርቅ ኮሚቴ ማቋቋሙንና ፈጥኖም ፓርላማው እንደሚወያይበት አፈጉባኤው ገልጸዋል። የምንችለውን ሁሉ እናደርጋለን። በእኛ በኩል ማድረግ የሚገባንን ሁሉ እናደርጋለን። በዚህ ጉዳይ የፖለቲካ ጨዋታ የምንጫወትበት ጊዜ አይደለም። ህዝባችንን ለማዳን ማድረግ የምንችለውን ሁሉ ማድረግ አለብን። እንዲያም ሆኖ ግን ጥርጣሬዎች እየተሰሙ ነው። መንግስቱ ሙስናን አውግዞ መናገር ይጠበቅበታል ሲሉ በሶማሊያ የአውሮፓ ህብረት ተጠሪ ቬሮኒክ ሎሬንዞ አሳስበዋል። ከፖለቲካ አኳያ ብዙ ትኩረት ከምንሰጣቸው ጉዳዮች መካከል አንዱ የሙስና ጉዳይ ነው። እንደሚመስለኝ ሙስናም ሌላም አንዳችም እክል በእርዳታና በሚራብ ጻም መካከል እንደማይገቡ ማረጋገጥ የመንግስት ኃላፊነት ነው። የመንግስታቱ ድርጅት የሰብዓዊ ጉዳዮች አስተባባሪ ዴክለርክ አስተጓጓይ ችግሮች ብለው ከዘረዘሯቸው መካከል የእርዳታውን መድረስ የሚያጓትት የመንግስትና የተቋማት አሰራር፣ ያልተለመዱ የመንገድና የማጓጓዣ መሰናክሎችን ማስቀመጥና እርዳታ በሚያጓጉዙ ተሽከርካሪዎች ላይ ቀረጥ መጣልን አንስተዋል። አብዛኛዎቹ የመንገድ ላይ መሰናክሎች የሚቀመጡት በአልሻባብ ሳይሆን በመሰረቱ በመንግስቱ ጦርና ተጠያቂነት በሌለባቸው ታጣቂ ቡድኖች ነው። መንገዶቹን ለማጥራትና መሰናክሎቹን ለማስወገድ መንግስት ኃይል ሊጠቀም እንደሚችል የፓርላማው አፈ ጉባኤ ጃዋሪ ቃል ቢገቡም የሙስናን ጉዳይ ግን ሳያነሱ አልፈዋል።